ምርጫውን ገለልተኛ ታዛቢዎች ሰላማዊ ሲሉ የገለጹት ሲሆን የሶማሊላንድ ብሔራዊ የምርጫ ኮሚሽን ሊቀመንበር ሙሴ ሐሰን ዩሱፍ ሀርጌሳ ላይ ውጤቱን ይፋ አድርገዋል። ትረባ ዖደትከ ሕዝቢገ ወደን ይሄለይ ወአፈር በቆል የተደበ ኩን ሰጋል በቆል ዋዳኒ ፓርቲ 47908 ድምፅ አግኝቷል። ያም ከጠቅላለው 63.92 ከመቶ ማለት ነው። ኩልሜ ፓርቲ ደግሞ 225519 ድምፅ ማለትም 348 1 ከመቶ አግኝቷል። ዩሲድ ፓርቲ ደግሞ 4699 ድምፅ ነው ያገኘው 0774። በዚህ መሰረት ብሔራዊ ምርጫ ኮሚሽን በፕሬዝዳንታዊ ምርጫው ዋዳኒ ፓርቲና እጩ ተፎካካሪው አብዱራህማን መሐመድ አብዱላሂ ይጋልና እጩ ምክትል ፕሬዚዳንቱ መሐመድ አሊ አብዲ መሐሙድ ማሸነፋቸውን በይፋ ያስታውቃል። ብሔራዊ የምርጫ ኮሚሽኑ የምርጫውን ውጤት እንዲያጸድቅ ወደ ከፍተኛ ፍርድ ቤቱ እንደሚልከው ተመልክቷል። የሶማሊላንድ ምርጫ እንደ አውሮፓውያን አቆጣጠር በ2022 ሊካሄድ ታቅዶ የነበረ ሲሆን በፖለቲካ ልዩነቶች የተነሳ ነው እስካሁን የዘገየው። በአውሮፓውያን 2017 በተካሄደው በቀደመው ምርጫ የዋዳኒ ፓርቲውን መሪ አሸንፈው ስልጣን የያዙት ቢሂ የምርጫውን ውጤት አከብራለሁ ሲሉ ቃል ገብተዋል። ኢሮ ለሶማሊላንድ ሕዝብ የተሻለ ኑሮ ለማምጣት፣ ለሴቶች የተሻለ የስራ ዕድል ለመፍጠር ቃል በመግባት ነው የምረጡኝ ዘመቻቸውን ሲያካሂዱ የከረሙት። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1991 ዓ ምህረት ነው ሰሜናዊ ግዛቷ አድርጋ ከምትመለከታት ከሶማሊያ ተገንጥላ የራሷን ነጻነት ያወጀችው። የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ ለተመራጩ የሶማሊላንድ ፕሬዚደንት አብዲራህማን መሐመድ አብዱላሂ ኢሮ የእንኳን ደስ ያለው መልእክት አስተላልፈውላቸዋል። ፕሬዚደንት መሐሙድ ለሶማሊያ ህዝብ እድገትና አንድነት ወሳኝ ለሆነው እርቀ ሰላም የሚደረገው ንግግር እንዲጠናቀቅ ቁርጠኛ መሆናቸውን እንዳሳወቁ የሶማሊያ መንግስት የዜና ማሰራጫዎች ዘግበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴርም ለተመራጩ ፕሬዚደንት የእንኳን ደስ ያለው መልእክት አስተላልፈዋል። የውጭ ጉዳይ ሚኒስቴሩ ባወጣው አጭር መግለጫ ተመራጩ ፕሬዚደንትና ፕሬዚደንት ሙሴ ቢሂ መሐመድ ያሳዩትን ዲሞክራሲያዊ አመራር ኢትዮጵያ ታደንቃለች ብሏል። በሶማሊያ የዩናይትድ ስቴትስ ኤምበሲን በበኩሉ ምርጫውን አስመልክቶ ለሶማሊላንድ ህዝብና ለተመራጩ ፕሬዝደንት እንኳን ደስ ያላችሁ በማለት መልእክት አስተላልፏል። ኤምበሲው በኤክስ ገጹ ባወጣው ጽሁፍ የሶማሊላንድ አስደናቂ የምርጫዎችና የሰላማዊ የስልጣን ሽግግር ተሞክሮዎች ለቀጣናው ብቻ ሳይሆን አልፎም አርአያ መሆን የሚችሉ ናቸው ብሏል። የሰብአዊ መብት ጠበቃና ተንታኙ ጉሌድ አህመድ ጃማ ምርጫው የሶማሊላንድን ዲሞክራሲ ጥንካሬ የሚያሳይ እንደሆነ ተናግረዋል። ይህ ምርጫ የሶማሊላንድን ዲሞክራሲ ጥንካሬ የሚያሳይ ነው። ለሁለት ዓመታት ከዘለቀው የፖለቲካ ውዝግብና የምርጫ መዘጌት ካስተከሉት የፖለቲካ ውከት በኋላ ምርጫው በሳካ ሁኔታ መጠናቀቁ ጥሩ ዜና ነው። ይሁን እንጂ ሶማሌላንድ የተደቀኑባትን አያሌ ችግሮች አይፈታም። ተመራጩ ፕሬዚዳንት ብዙ ስራ ይጠብቃቸዋል። የብሔራዊ አንድነት መንግስት ለሶማሌላንድ እና እጅግ ለተከፋፈሉ ህዝቧ አንድነት ያመጣል ብያምን አለው። ተመራጩ ፕሬዚዳንት የአሸናፊና ተሸናፊ አስተሳሰብ መከተል የለባቸውም። ህዝቡን አንድ የሚያደርግ እቅድ ሊያዘጋጁ ይገባል። የተመራጩ ፕሬዚደንት አብድረህማን ኢሮ በአለ ሲመት እንደ አውሮፓውያን አቆጣጠር ታህሳስ አስራ ሶስት ቀን ይከናወናል።